በአዲስ አበባ ከተማ ልዩ ስሙ ቆሼ በተባለው ስፍራ ከጥቂት ወራት በፊት ከቆሻሻ ክምር መናድ ጋር ተያይዞ ለእልፈት የተዳረጉ ዜጎች ቁጥር ከ115 እንደማይበልጥ መረጃዎች ያረጋግጣሉ ተብሏል። የከተማው አስተዳደር ይፋ ባደረገው መግለጫ ለተለያየ ጉዳቶች ተጋልጧል ያላቸውን በተጣራ መረጃ መያዙን ይናገራል። እስከ ትናንት በስቲያ ለጉዳተኞቹ የተሰበሰበው ገንዘብ ከ94 ሚሊዮን ብር በላይ መድረሱም ተገልጧል። የአደጋው መንስኤ አሁንም እየተጠና መሆኑን የተገለጠው አንዳንድ የጉዳቱ ሰለባዎች ግን ቅሬታቸውን እያሰሙ ነው። መለስካቸው አመሃ ዝርዝሩን ይዟል። ባለፈው መጋቢት ወር መጀመሪያ ላይ በአዲስ አበባ ከተማ ኮልፌ ቀራኒው ክፍለ ከተማ ወረዳ አንድ ልዩ ስሙ ቆሸ በሚባለው ስፍራ በተፈጠረው የቆሻሻ ክምር መናድ ሳቢያ የአንድ መቶ አስራ አምስት ሰዎች ሕይወት ማለፉን የአዲስ አበባ ከተማ የሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ኤፍሬም ግዛው ተናግረዋል። የተለያዩ አካላት ያልተገባ ጫና ለመፍጠር በማሰብ የሟቾቹን ቁጥር ካለተጨባጭ መረጃ በመነሳት ያጋንኑ እንደነበረና ሌሎች የተዛቡ መረጃዎችንም ሰጥተዋል ሲሉ የነቀፉት አቶ ኤፍሬም እስካሁን ባለው መረጃ ያልተገኘ አስከሬን አለ ለማለት እንደማያስደፍር ገልጸዋል። ጠፋ ስለሌለ ነው ወይ? ሌሎች የቀሩ ዜጎቻችን የለም ወይ የሚል ነው። ይሄ በፊት በሰጠነ መግለጫም ገልጸናል። አሁንም እስካሁን ባለን ተጨባጭ ማስረጃ ሰፊ ርብርብ ተደርጎ ዜጎች አሉ የሉ፣ ቀሪ ሰዎች የሚለው ሰፊ ርብር ተደርጎ ለማውጣት ጥረት ተደርጓል። እስካሁን ባለን መረጃ ቀሪ ሰው አለ ብለን ለመውሰድ የምንቸገርበት ሁኔታ አለ። ስለዚህ በዛ መንገድ ታሳቢ ተደርጎ መውሰድ አለበት። አደጋው እንደተፈጠረ ልዩ ግብረ ኃይል አስተዳደሩ ማቋቋሙን ያስታወሱት አቶ ኤፍሬም ግብረ ኃይሉ የተለያዩ ስራዎችን እንዳከናወነም ዘርዝረዋል። ካከናወናቸው ተግባራት አንዱ ለጉዳተኞች የሚሆን ሀብት ማሰባሰብ እንደነበረ ጠቅሰውም በጥሬ ገንዘብ የተሰበሰበውን መጠን ይፋ አድርገዋል። እስከ ትላንትና ሰኔ 3 ቀን ሁለት ሺ ዘጠኝ አመተ ምህረት ድረስ በአካውንት ቁጥር አንድ ዜሮ ዜሮ ዜሮ አንድ አስራ ዘጠና ሁለት አርባ ዘጠኝ ሰባ አንድ አስተዳደሩ በከፈተው ግብፅ አካውንት ዘጠና አራት ሚሊየን ስምንት መቶ አምስት ሺ ዘጠኝ መቶ ሰላሳ ስድስት ከሰማንያ አራት ብር ተሰብስቧል። ይሄ እስከ ትናንት ሰኔ 3 ድረስ የነበረውን ባንክ ስቴትመንት የሚያሳይ ነው። ይሄ የገንዘብ አሰባሰብ ስርዓት ከማንም የሰዎች ንክኪ ነፃ እንዲሆን ተደርጎ ለሕዝቡ አካውንቱ ይፋ ተደርጎ ሕዝቡና የሚመለከታቸው ለጋሽ ድርጅቶች ለሰዎች ባለሀብቶች በቀጥታ ወደ አካውንቱ እንዲያስገቡ ነው የተደረገው። ትናንት አስተዳደሩ በጠራው ጋዜጣዊ መግለጫ ላይ አቶ ኤፍሬም እንዳብራሩት ከሆነ በተለያዩ ዘዴዎችና ስርዓቶች በተጣራ መረጃ መሰረት የአደጋው ትክክለኛ ሰለባዎች የሆኑ ዜጎች ተለይተዋል። በአጠቃላይ በአባወራ ወይም በእመወራ ደረጃ ጉዳት የደረሰባቸው 283 ብቻ ናቸው። አጋጣሚውን ባልተገባ ሁኔታ ለመጠቀም ግን ጥረት ያደረጉ ሰዎች ነበሩ ብለዋል። ድንገተኛ አደጋ መሆኑን ተከትሎ እነማን ናቸው አደጋ የደረሰባቸውን የሚለውም በጥንቃቄ መለየት ያስፈልጋል። ይህ አደጋ ከደረሰ በኋላ መላ የኢትዮጵያ ሕዝብ የተሳተፈበት ጉዳይ ከመሆኑ አኳያ ለህዝቡ ግልጽና ትክክለኛ መረጃ ማድረስ ይጠበቅብናል። ከህዝቡ የተዋጣውን ገንዘብ ለትክክለኛ ተጎጂዎች ብቻ ማድረስ ይጠይቃል። ለዚህ ይህን መረጃ የማደራጀት ስራዎች የመለየት፣ የማጥራትና የማደራጀት ስራ ተሰርቷል። በሂደቱም አላግባብ ለመጠቀም ሞክረው የነበሩ 67 አባወራዎች፣ 99 ቤተሰቦች በድምሩ 166 ተለይተው አስተዳደራዊ እርምጃ እንዲወሰድባቸው አድርገናል። የከተማዋ የሰራተኛና ማህበራዊ ጉዳዮች ጽፈት ቤት ኃላፊ ጨምረውም ባለፈው ወራት በስራው ሂደት የተለያዩ ችግሮች እንዳጋጠሙ ጠቃቅሰው የወደፊቱን አቅጣጫም አመላክተዋል። በተቻለ ፍጠን ቀሪ ስራዎቹን በአጭር ጊዜ በማጠናቀቅ አጠቃላይ ስራውንና ፋይናንሻል ሪፖርቱን እና ንብረቱን ኦዲት በማስደረግ ለኢትዮጵያ ህዝብና መንግስት መረጃ መስጠትና ሪፖርት ማቅረብ አለብን ተብሎ በልዩ አቅጣጫ ተቀምጧል። የኢትዮጵያ ሕዝብ የተሳተፈበት ነው። ልዩ ኦዲት ተደርጎ በአፋጣኝ ገንዘቡ፣ ሀብቱ የቱ ጋር ማጋን የገባው የሚለው ነገር ተሰርቶ ለሕዝቡ ይፋ እናደርጋለን። በደረሰው አደጋ ሶስት ልጆቻቸውን እንዳጡና ንብረታቸውም እንደወደመባቸው የሚናገሩት አቶ ኤርሴሞ ባልባሞ ስለተደረገላቸው ድጋፍ ይህን ብለው ነበረም ከተማ አስተዳደሩ በገባው ቃል መሰረት ለህዝቡ በተገለጸው መሰረት ለማድረግ ያስበውን አድርገዋል። በዚህ አመሰግናለሁ። አሁንም ደግሞ መደረግ የሚገባቸው ነገሮች ከነሱ ጋራ በመነጋገር እንደገና ሁኔታዎችን በማቅረብ በማስረጃ በማቅረብ አንዳንድ መስተካከል የሚገባቸውን ነገሮች እንዲያስተካከሉ እያቀረብን ነው እነሱም ደግሞ ጥያቄያችን ተቀብለው እያስተካከሉ ስለሆነ እኔ ብዙ ቅሬታም የለኝም። አቶ መስፍን እሱ ባለው የተባሉት ተጎጂ ደግሞ በቀን ስራ የሚተዳደሩ የነበሩ ናቸው። መጀመሪያ ይረዱበት ከነበሩበት ስፍራ ወጥተው ያጋጠማቸውን ገልጸውልኛል። ስንወጣ ውሃ አለው መብራት አለው የተባለ እንደገባን መብራት በስንት መከራ ነው እኔ ተጨቃጭቄ መብራቱ የገባ ገብተን በሶስት ሳምንታችን ነው በወራችን ነው ድጋሚ መብራት የገባለን ውሃም እንደዛው አሁን ሁለት ቦኖ ነው ያለን ሁለት ቦኖ ሽንት ቤት ለስንት ሰው ለመቶ ሰው መቶ ሰው ነው ያለው ሽንት ቤት ደግሞ መቶ ሰው አለ? አስር ቀዳዳ ብቻ ነው ያለው መቶ አባወራ መቶ ቤት ነው ያለው በዛ ላይ አጥር የለውም ገደል ነው አሁንም የአስተዳደሩ ባለሥልጣናትም በዚህ ረገድ አሁንም አንዳንድ የስራ መጓተት እንዳለ አልካዱም የአደጋውን መንስኤ ምንነት ለማወቅ ግን አሁንም ምርመራና ጥናት እየተደረገ መሆኑ ተገልጿል መለስካቸው አምሃ la américa dim's radio cardis ababa yeah.